ባለፍነውና እያለቀ ባለው ዓመት የእግዚአብሔር ቸርነት በስቶልን፣ በእሱ እርዳታ እያንዳንዱን ቀን አልፈን፣ እነሆ ለአዲስ ዓመት እየበቃን፣ ቸሩ አምላካችን ለዚህ ስላበቃን ዓለም አቀፉ የአድቬንቲስት ሬዲዮ መጪው ዓመት በመንፈስ የምንሞላበት፣ ወደ ጌታ ምጽዓት የምንቀርብበት ታላቁን መከራ በድል የምንወጣበት የክርስቶስን ምጽአት የምናይበት ይሆን ዘንድ ለአድማጮቻችን ይመኛል። መልካም አዲስ ዓመት! ዓመቱን በቸርነትህ ከለልከው፣ በቸርነትህ ዓመታትን ታቀዳጃለህ። መዝሙር 65 አስራ አንድ በዚህ ዓመት ስላደረገን ታላቅ በረከት እና መጪውን ዓመት ደግሞ በእግዚአብሔር ጸጋ የምንዘልቅበትን ኃይል የምናገኝበት የተለየ ፕሮግራም ይዘንላችሁ ቀርበናል። ፓስተር ተመስገን ይህንን ግሩም ድንቅ ፕሮግራም ይዘውልን ቀርበና ቀርበዋል በሚኖረን ጊዜ የእግዚአብሔር ቸርነትና ምሕረት አብሮን እንዲሆን እንጸልያለን። አሁን ወደ ፕሮግራሙ እናመራለን። በክርስቶስ ኢየሱስ የተወደዳችሁ ውድ የፕሮግራም ተከታታዮች በሙሉ ባላችሁበት ሁሉ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ ለማለት ወዳለሁ። እግዚአብሔር ዓመቱን ሁሉ እንኳን ረዳችሁ፣ እንኳን ጠበቃችሁ፣ እንኳን ተሸከማችሁ ለማለትም እወዳለሁ። ይህ በልዩ ፕሮግራም የቀረበ የሳምንት የዓመቱ መጨረሻ ፕሮግራም ነው። አቤኔዘር በሚል ርዕስ እግዚአብሔር እስከ ዛሬ ድረስ ረድቶናል ወይም እስካሁን ድረስ ረድቶናል ብለን እግዚአብሔርን የምናመሰግንበት ሳምንት ነው። በተለየ ሁኔታም በእግዚአብሔር ፊት ስለ ራሳችንም ስለ ህዝባችንም ስለ ቤተ ክርስቲያንም ስለ ሀገርም ንስሐ የምንገባበት ሳምንት ነው። በእግዚአብሔር ፊት የሚቻለው ሰው ሁሉ በጾምና በጸሎት የሚቆይበት ሳምንት እንዲሆን እናደፋፍራችኋለን። እግዚአብሔርን የምንለምንበት እግዚአብሔርን ስለ ራሳችን፣ ስለ ህዝባችን፣ ስለ አገራችን፣ ስለ ቤተ ክርስቲያን፣ ስለ ምድራችንም የምንለምንበት የእግዚአብሔርንም ምሪት የምንጠይቅበት ጊዜ ይሆንልናል። ስለዚህ ልዩ እድል ነው ወገኖቼ፣ ይህን ልዩ እድል እንድንጠቀም ልዩ ጥሪ ያደርግላቸዋል። በጌታ ፍቅር። ይህ ፕሮግራም ዛሬ ሁለተኛው ፕሮግራማችን ነው። አቤነዜር በሚል ፕሮግራም ስር በዘሌዋውያን ምዕራፍ ሃያ ሦስት ውስጥ የእግዚአብሔር ቃል ለእግዚአብሔር እስራኤላውያን ሊጠብቁ የሚገቧቸው በዓላት እንዳሉ ይናገራል። እነዚህ በዓላት በድሮ በብሉይ ኪዳን ዘመን የእስራኤል ሕዝብ እግዚአብሔር ያደረገላቸውን ነገር የሚያስታውሱበት፣ በእግዚአብሔር ፊት በየዓመቱ ጊዜውን ጠብቀው የሚቀርቡበት በዓል ነበር። አንድ በዓል አይደለም፣ የተለያዩ በዓላት ነበሩ። እስቲ ላነብ እወዳለሁኝ ከዘሌዋውያን ምዕራፍ 23 ላይ አንብና ከዛ በኋላ ጸሎት በማድረግ ወደ እግዚአብሔር ቃል ጥናት እንሄዳለን። እንዲህ ይላል። ከቁጥር አንድ ጀምራለሁ። እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ ብለህ ተናገር የተቀደሱ ጉባኤዎች ብላችሁ የምትቀድሷቸው የተመረጡ የእግዚአብሔር በዓላት እነዚህ ናቸው ብሎ ዝርዝር ነገረው እግዚአብሔር ለሙሴ ሙሴ ደግሞ ለእግዚአብሔር ህዝብ ይናገራል እንጸሊ በዘመናት መካከል ጸንተህና ከብረህ የምትኖር ዘመን የማይሽርህ ጊዜ የማይለውጥህ አምላካችን እግዚአብሔር እናመልክሃለን እንሰግድልሃለን እናከብረሃለን ይህን ዓመት ጌታ ሆይ በምሕረትህ በቸርነትህ ረድተህን ተሸክመህን ተንከባክበህን ቅጥር ሆነህልን ሚያስፈልገንን እንደ ምሕረትህ ባለጠግነት ሳታጓድልብን በታማኝነትህ ተሸክመህ ለዛሬ ቀን ለዚህ ለዓመቱ መጨረሻው ሳምንት ስላበቃህን በጌታችን በኢየሱስ ስም እናመሰግንሃለን። ጌታ ሆይ፣ ይህ ሳምንት ደግሞ ወደ አንተ የምንቀርብበት ሳምንት ይሁንልን። ንስሐ የምንገባበት ሳምንት ይሁንልን። ከአንተ ጋር ፍጹም የምንታረቅበት ሳምንት ይሁንልን። ቃል ኪዳናችንን የምናድስበት ሳምንት ይሁንልን። እግዚአብሔር አምላክ ፊትህን ወደ እኛ የሚመለስልን ሳምንት ይሁንልን። እንደ ግለሰብ የምንታሰብበት፣ እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ቤተሰብ የምንታሰብበት ሳምንት ይሁንልን። መንፈስህ በኃይል በእኛ ላይ የሚወርድበት ሳምንት ይሆንልን። አዲሱን ዓመት ስንሻገርበት ጌታ ኢየሱስ አንተም በመታመን በአንተ ምሕረት በአንተ ጥላ በአንተ ምሪት እንዲሆንልን እለምናሃለን። አሁን እኔ ደካማ ባሪያህ ቃልህን ስከፍት የመንፈስህ እሳት በእኔ ላይ እንዲሆን፣ ጌታ ሆይ ጸጋህ በእኔ ላይ እንዲሆን ለእኔም ለሕዝብህም ያለምንም መከልከል ቃልህን እንድትናገረን የልብህን እንድታስተምረን ለምንሃለው። ክብርም ውዳሴም እልልታም ሁሉ ለአንተ ለሚገባህ ለአምላካችን ብቻ ይሁን በጌታችን በኢየሱስ ስም አሜን። አቤነዘር እግዚአብሔር እስከ ዛሬ ድረስ ረድቶናል። እንግዲህ እንዳልኳችሁ እግዚአብሔር ለሙሴ የተለያዩ የእግዚአብሔር በዓላት የሚባሉ በብሉ ክዳን ዘመን የሚከበሩ አሁን በዚህ በአዲስ ክዳን ዘመን ከአንዱ በስተቀር የምናከብረው የለም፣ ግን እናስታውሳቸዋለን። ያኔ እግዚአብሔር በተለያየ ጊዜ በታሪካቸው ውስጥ ያደረገላቸውን የሚያስቡበት ጊዜ ነበር። የመጀመሪያው ዘሌዋውያን ምዕራፍ 23 ቁጥር 3 ላይ ነው ያለው ሥራ የምትሠሩበት ስድስት ቀን አላችሁ ሰባተኛው ቀን ግን የእረፍት ሰንበት የተቀደሰ ጉባኤ ዕለት ነው። የእግዚአብሔር ሰንበት ስለሆነ በምትኖሩበት ስፍራ ሁሉ ምንም አይነት ስራ አትስሩበት ይላል። የመጀመሪያው በዓል ይህኛው በዓል ገና ኃጢአት ሳይገባ በኤደን ገነት የተሰጠ በዓል ነው። በየሳምንቱ ስድስት ቀን ስራችሁን ትሰራላችሁ ሰባተኛው ቀን ግን የአምላካችሁ የእግዚአብሔር ሰንበት ስለሆነ ምንም ስራ አትስሩበት፣ እረፉ። የተቀደሰ ጉባኤ የእግዚአብሔር ጉባኤን የምታካሄዱበት ቀን ይሁንላችሁ፣ ይላል። ይሄ ዛሬም ለስሙ ሁሉ የሚሰራ የተደነገገም ነው። ከዚያም ጌታ ቀጥሎ እንዲህ አለው የተመረጡ የእግዚአብሔር በዓላት ብላችሁ በተወሰኑላችሁ ጊዜያት የምታውጇቸው የተቀደሰ ጉባኤዎች እነዚህ ናቸው። የመጀመሪያው ወር በገባ በዐሥራ አራተኛው ቀን ምሽት የእግዚአብሔር ፋሲካ በዓል ይጀምራል። በዚያ ወር በዐሥራ አምስተኛው ቀን የእግዚአብሔር የቂጣ በዓል ይጀምራል። ሰባት ቀንም ያለ እርሾ የተጋገረ ቂጣ ትበላላችሁ። በመጀመሪያው ቀን የተቀደሰ ጉባኤ አድርጉ። የዕለት ተግባራችሁንም አታከናውኑ። ሰባት ቀን በሰዓት የሚቃጠል መሥዋዕት ለእግዚአብሔር አቅርቡ። በሰባተኛው ቀን የተቀደሰ ጉባኤ አድርጉ። በዚያው ዕለት የተለመደውን ተግባራችሁን አታከናውኑ አላቸው እግዚአብሔር። የመጀመሪያው በየዓመቱ የሚያከብሩት በሃይማኖታዊ አቆጣጠራቸው የመጀመሪያው ወር እስራኤላውያን ከግብፅ የወጡበት ወር ነው። እግዚአብሔር የታደጋቸው እግዚአብሔር ከፈርዖን እጅ እንዳወጣቸው የሚያስታውሱበት ወር ነበር። እግዚአብሔር ከሞት በግብፃውያን ምድር ላይ ይወርድ ከነበረው መቅሰፍት እንዳስመለጣቸው እንደታደጋቸው የሚያስቡበት ጊዜ ነበረ፣ በዓል ነበረ። ያም ብቻ ሳይሆን ከፈሪዖን ጭቆናም ስር የመውጣታቸው ተምሳሌት ነበረ። በየዓመቱ እግዚአብሔርን ያመሰግኑ ነበር። ምን ነበር የሚያስታውሱት? እግዚአብሔር ያዳናቸው፣ ከግብፃውያን ባርነት ስር ፈልቅቆ ያወጣቸው በቀላል እንዳልነበረ፣ በታላቅ ተጋድሎ እንደነበረ፣ በደም ተጋድሎ እንደነበረ ያስታውሳሉ። ስለዚህ ሁል ጊዜ ምንድን ነው የሚያደርጉት? የመጀመሪያው ወር በገባ በአስረኛው ቀን በግ ይመርጣሉ። በግ ይመርጡና ለአራት ቀን ያስሩታል። ለአራት ቀን የሚያስሩበት ምክንያት ያ በግ ምንም እንከን የሌለበት በግ መሆኑን ለማረጋገጥ ነው። ይህ ግን ስለሚመጣው ስለ እግዚአብሔር በግ ባለመጥመቁ ዮሐንስ፣ እነሆ የእግዚአብሔር በግ ያለው ባለራእዩ ዮሐንስ ደግሞ የታረደው የእግዚአብሔር በግ ያለው ክብር የሚገባው ምስጋና የሚገባው እልልታ የሚገባው ያለው ማተሙን ሊፈታ የሚችል ያለው መጽሐፉን ሊከፍት የሚቻለው ያለው የእግዚአብሔር በግ የእሱ ጥላ ነበሩ። ያንን ነበር የሚያስቡት የነበረው። እግዚአብሔር ለፈርዖን እንዲህ አለው፣ ያገለግለኝ ዘንድ ሕዝቤን ልቀቅ፣ ያገለግለኝ ዘንድ የበኩር ልጄን እስራኤልን ልቀቅ አለ እግዚአብሔር። ፈርዖንም እግዚአብሔርንም አላቅም እስራኤልንም አልለቅም ብሎ ሲታበይ እግዚአብሔር እነዛን መቅሰፍቶች አመጣበት። እግዚአብሔር በትልቅ ተጋድሎ ነው ህዝቡን ከግብፅ ያወጣው። ነገር ግን በዚህ ዘመን ደግሞ በትልቅ ተጋድሎ ነው ከጠላት እጅ፣ ከሰይጣን እጅ፣ ከኃጢአት እጅ፣ ከሞት እጅ ነፃ ያወጣን ጌታ በክርስቶስ ኢየሱስ ያመኑ ሰዎች ሁሉ ሮሜ ምዕራፍ ስምንት ቁጥር አንድ ላይ እንደተነገረው ኩነኔ የለባቸውም። ምንኛ ደስ የሚያሰኝ ነው ወገኔ! ጉልበት ያለው በጉልበቱ አይደለም፣ ገንዘብ ያለው በገንዘቡ አይደለም ሚድ ነው። ኃይል ያለው በኃይሉ አይደለም። ማንም እንዳይመካ ይላል የእግዚአብሔር ቃል። ማንም እንዳይመካ፣ የሚመካ ቢኖር በእግዚአብሔር ይመካ ዘንድ እግዚአብሔር ሁሉን ነገር ባዶ አድርጎ በነጻ በእምነት ነገር ግን በትልቅ ዋጋ በትልቅ ተጋድሎ በልጁ በኢየሱስ ክርስቶስ ደም አዳነን። ክብር ለስሙ ይሁን። እስራኤላውያን በየዓመቱ ወር በገባ በዐሥራ አራተኛው ቀን የሚያከብሩት የፋሲካ በዓል የዛ ተምሳሌት ነው። በሚያስገርም መልኩ ልክ ከፋሲካ በፊት አራት ቀን ቀድመው እስራኤላውያን በግ ያስሩ እንደነበረ ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም የገባው ከፋሲካው ቀን ከመሞቱ ቀን በፊት አራት ቀን ቀደም ብሎ ነበረ። የሚያስገርም ትንቢት፣ የሚያስገርም ማስተማሪያ ኦብጀክት ሌሰን ማስተማሪያ ምሳሌ ነበረ። በአንደኛ ቆሮንቶስ ምዕራፍ አምስት ላይ ስንመለከት ከቁጥር ሰባት እስከ ስምንት እስቲ ላነብላችሁ እወዳለሁ። አንደኛ ቆሮንቶስ ምዕራፍ አምስት ከቁጥር ሰባት እስከ ስምንት የእግዚአብሔር ቃል እንዲህ ይላል፣ አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። የፋሲካ በጋችን የሆነው ክርስቶስ ተሰውተዋልና ስለዚህ በዓሉን ግፍና ክፋት በሞላበት እርሾ በአሮጌ እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና እውነትን በእውነት እናክብር ይላል። ማንም ሊመካ አይችልም። ደግሞም አሁን ያለ እርሾ ናችሁ አዲስ ሊጥ እንድትሆኑ በኃጢአት ያልተጨማለቀ በኃጢአት ያልረከሰ ህይወት እንድትኖሩ የተጠራችሁ ወገኖች ናችሁ እናንተ ይላል። ምክንያቱም የፋሲካው በጋችን ክርስቶስ ኢየሱስ ለእኛ ተሰውቷልና ይላል። ይህን እስራኤላውያን በየዓመቱ ያከብሩ ነበር። እግዚአብሔር ከግብፅ ከፈርዖን እጅ ታድጎናል ለወደፊትም ይታደገናል። የእግዚአብሔር ልጅ የሆነው ክርስቶስ ኢየሱስ ይመጣል። በፈርዖን ጀርባ ሆኖ እስራኤልን ሲገዛ የነበረው ዛሬ ደግሞ በተለያየ መልኩ በነገሥታት ውስጥ ሆኖ፣ በሐሰት አስተምሮት ውስጥ ሆኖ፣ በሐሰት ሃይማኖቶች ውስጥ ሆኖ የእግዚአብሔርን ሕዝብ የሚገዛውን ዲያብሎስን ስልጣኑን፣ ኃይሉን ይሰብር ዘንድ የእግዚአብሔር ልጅ ተገለጠ ተብሎ የተጻፈው ጌታችን ኢየሱስ ክርስቶስ የፋሲካ በግ ሆኖ ለእኛ ታረደ። ያ ብቻ ሳይሆን እስራኤላውያን እንዲያከብሩ የተነገራቸው ሌላም በዓል ነበር። ከቁጥር ስድስት ጀምሬ ሳነብ በዚያ ወር በአስራ አምስተኛው ቀን የእግዚአብሔር የቂጣ በዓል ይጀምራል ሰባት ቀንም ያለ እርሾ የተጋገረ ቂጣ ትበላላችሁ አለ እግዚአብሔር ለእስራኤላውያን ሰባት ቀን የቂጣ በዓል እርሾ የሌለበት እስራኤላውያን በየዓመቱ ይህንን ያስታውሳሉ ምን ማለት ነው ከዚህ በኋላ የፋሲካው በግ ታርዷልና በኃጢአት የረከሰ ህይወት አትኖሩም ማለት ነው። የቅድስና ህይወት ለመኖር የተጠራችሁ ወገኖች ናችሁ ማለት ነው። እስራኤላውያን ያንን በየዓመቱ ያስታውሳሉ። እግዚአብሔር ለተቀደሰ ዓላማ እንደጠራቸው የተለዩ ህዝብ እንደሆኑ ለእግዚአብሔር ክብር የሚኖሩ በሞራል በሚኖራቸው በእርስ በርስ ግንኙነት፣ በቤተሰብ ግንኙነት፣ በማህበረሰብ ግንኙነት፣ በመንግስታቸው አገዛዝ ሁሉ እግዚአብሔርን መፍራት እንዲኖር እግዚአብሔር ይህንን ሰጥቷቸው ነበር። የቂጣ በዓል ያስታውሱ ነበር ዛሬኛ ይህንን በዓል የብሉክዳን ስለሆነ ዛሬ ኦልሬዲ በክርስቶስ ኢየሱስ የተፈጸመልን ከመሆኑ የተነሳ እንደገና ባናከብረውም ባንጠብቀውም፣ ነገር ግን ትምህርቱን ግን ልረሳው አይገባም። ትምህርቱ የቂጣው በዓል ከዚህ በኋላ በኃጢአት አልኖርም ነው። ወገኔ ይህ ዓመት እያለቀ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ረድቶን አቤኔዘር ለማለት አብቅቶናል። እግዚአብሔር እስከ ዛሬ ድረስ ረድቶናል። በአስቸጋሪ ዘመን፣ ህይወት ከባድ በሆነበት ዘመን፣ ዓለም በምትራወጥበት ዘመን፣ ኑሮ በተወደደበት ዘመን፣ በሽታ በበዛበት ዘመን እግዚአብሔር ረድቶን ጠብቆን ለዚህ ቀን አብቅቶናል። ይህን ዓመት እያገባደደልን ነው፣ እግዚአብሔር እናመሰግነዋለን። ያ ብቻ አይደለም። የፋሲካው በጋችን ክርስቶስ ኢየሱስ ታርዶልናል። ባለተስፋ ሆነናል። የዘላለም ህይወት ወራሾች አድርጎናል። ጌታ በእርሱ ያመነ ሁሉ እንዳይጠፋ ይላል፣ የእግዚአብሔር ቃል በዮሐንስ 3 16 ላይ እግዚአብሔር እንዲሁ ዓለሙን ወዶአልና አንድያ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ እንዳይጠፋ የዘላለም ህይወት ትሆንለት ዘንድ እንጂ ይላል። የእግዚአብሔር አሳብ ወገኔ አንድም ሰው እንዲጠፋ አይደለም፣ ሰው ሁሉ ከኃጢአቱ እንዲመለስ ነው። ነገር ግን የፋሲካው በግ ስለታረደ አሁን የቅድስና ህይወት ልንለማመድ ይገባል። መጠይቃችሁ በዚህ ዓመት ውስጥ በሕይወታችሁ ውስጥ ያልወደዳችሁት እግዚአብሔርን የበደላችሁ የሚመስላችሁ ወገናችሁን የበደላችሁ የሚመስላችሁ ነገር ቢኖር ከዚህ በኋላ መቀጠል የለበትም ወደሚቀጥለው ዓመት ከእኛ ጋር ሊሻገር አይገባም ምክንያቱም የፋሲካው በጋችን ክርስቶስ ኢየሱስ ታርዶልናልና ታርዶልናል ምን አለ ጳውሎስ ቀደም ባነበብኩት በአንደኛ ቆሮንቶስ ምዕራፍ አምስት ከቁጥር ስምንት ላይ ስለዚህ ይላል በዓሉን ግፍና ክፋት በሞላበት እርሾ ባሮጌው እርሾ ሳይሆን እርሾ በሌለበት ቂጣ በቅንነትና በእውነት እናክብር ይላል። አዎ በክፋት በተንኮል በኃጢአት በሸር አይደለም። እግዚአብሔር ለዛሬ ያደረሰን በኃጢአታችን እንድንቀጥል አይደለም። አቤኔዘር የምንለው የኋላችንን ለመርሳት ነው። ስለዚህ አዲሱ የቂጣ በዓል ያነበረን ሌላው ደግሞ ቁጥር ዘጠኝ እስከ አስራ አንድ ደግሞ እግዚአብሔር የነገራቸው እግዚአብሔርን ሙሴን እንዲህ አለው ለእስራኤላውያን እንዲህ ብለህ ተናገር እኔ ወደምሰጣችሁ ምድር ገብታችሁ መከር በምትሰበስቡበት ጊዜ ከሰበሰባችሁት እህል የመጀመሪያውን ነዶ ለካህኑ አቅርቡ። ነዶ ተቀባይነት እንዲያገኝላችሁም በእግዚአብሔር ፊት ይወዝውዘው። ካህኑ ነዶውን የሚወዘውዘው በሰንበት ቀን ማግስት ነው ይላል። የምን በዓል ይባላል? እሱ ደግሞ የበኩራት ስጦታ በዓል ይባላል። የበኩሯት ስጦታ በዓል እግዚአብሔር ነው የሰጠኝ። እግዚአብሔር ነው ያኖረኝ። እግዚአብሔር ነው የመገበኝ። እግዚአብሔር ነው ጤና የሰጠኝ። እግዚአብሔር ነው ቤት የሰጠኝ። እግዚአብሔር ነው አካባቢን ሰላም ያደረገው። እግዚአብሔር ነው የተሸከመኝ። ልጆቼን የረዳቸው እግዚአብሔር ነው በትምህርታቸው የረዳቸው እግዚአብሔር ነው። ጤናቸውን የጠበቀልኝ እግዚአብሔር ነው። ከብቶች ያሏችሁ፣ ከብቶቼን የጠበቀልኝ እግዚአብሔር ነው። ንብረት ያላችሁ ሰዎች፣ ንብረታችሁን የጠበቀላችሁ እግዚአብሔር ነው። ይሄ ማለት ነው። ስለዚህ እስራኤላውያን የለፉበትን፣ የሰሩትን፣ ምድራቸው ያበቀለችላቸውን ከመብላታቸው በፊት የሚያደርጉት ነገር ነበር ወደ ካህኑ ፊት ያመጣሉ። ለእግዚአብሔር ምንም ስለሚያደርግለት አይደለም። አንዲት ነዶ ነው የሚያመጡት በእግዚአብሔር ፊት። ገና ለራሳቸው ሳይበሉት፣ ገና ሳይወቁት፣ ገና ወደ ጎተራቸው ሳይመልሱት ወደ እግዚአብሔር ፊት ያቀርባሉ። ምንኛ ደስ የሚያሰኝ ባህል ነው ወገኖቼ፣ ያለንን ነገር ወደ እግዚአብሔር ፊት ማቅረብ። አንተ ነህ የሰጠኝ ማለት አንተ ነው ያደረክልኝ ማለት አንተ ነው የጠበከኝ ማለት አንተ ነው የተሸከምከኝ ማለት። እስራኤላውያን እንደዛ ነበር የሚያደርጉት። ወደ ካህኑ ያመጡታል ከሰንበት ማግስት። ካህኑም በእግዚአብሔር ፊት ይወዘውዘዋል። አንተነ የሰጠህን ሕዝብህን የባረከው አንተነ ምድራችንን የባረከው አንተነ ሰላምን የሰጠህን አንተነ ዝናብን የሰጠህን አንተነ አፈሩን ያለመለምከው አንተነ አውሬን የከለከልክልን አንተነ ነቀዙን የገሰስክልን አንተነ አንበጣውን የቀለከልክልን አንተነ። ስለዚህ አምላካችን እግዚአብሔር ሆይ እኛ መኖሪያችን አንተነ፣ መደገፊያችን አንተነ፣ ተስፋችን አንተነ ማለት ነው። እንደዛ ይሉ ነበር። እኛ ዛሬ ይህን ዓመት እግዚአብሔር ሲያሳልፈን ሲያሻግረን ሲሸከመን ሲሞላልን፣ የሚማሩት ተምረው ሲመረቁ፣ የሚነግዱት ነግደው ሲያተርፉ፣ ቤት የሠሩት ሰርተው ሲጨርሱ፣ የሄዱት በሰላም ሲመለሱ፣ ማን ነው ያደረገልን? በእውኑ እግዚአብሔር ከእኛ ጋር ባይሆን ኖሮ እዚህን ደርስ ነበር። እኛስ ምንድን ነው የምናደርገው? እግዚአብሔር ላደረገልን ነገር እግዚአብሔር ብዙ ነገር አይፈልግም። የበኩራት ነዶን ይዘን በፊቱን እንድንቀርብ ነው። ለስሙ ክብር እንዲሆን አንተ ያደረግልኝ ከሰጠን ስጦታ ከባረከን በረከት አንተ ነህ የባረከኝ እንድንለው ይፈልጋል። ያ ብቻ አይደለም። ዛሬ ብቻ ሳይሆን ለነገም ተስፋም ማደርግህ በአንተ ነው ማለትን ያሳያል። የሚያስገርመው ወገኖቼ እስራኤላውያን ከግብፅ በሚወጡበት ጊዜ የፋሲካው በግ ሲታረድ በጉ እንዳያድር አለ እግዚአብሔር በዛው ምሽት ተበልቶ ማለቅ አለበት አለ። አንዳንድ የመጽሐፍ ቅዱስ ምሁራን ለምንድን ነው እንደዚ የተባለው ብሎ ሲተነትኑ ስለ ነገው እንዳያስቡ ዛሬ የመገብኳችሁ፣ ዛሬ የረዳኋችሁ፣ እስከ ዛሬ ያደረስኳችሁ እኔ ነኝ ነገም እኔው ነኝ ይላል እግዚአብሔር። ነገም እኔ አለሁ ነገም ክንዴ አይደክምም፣ አይዝልም። ነገም ምሕረቴ አይሰበሰብም። ነገም ቸርነቴ አይነጥፍም፣ ማለቱ ነው። እግዚአብሔር እኔ አበላችኋለሁ፣ እኔ አጠጣችኋለሁ፣ እኔ እጠብቃችኋለሁ። ብቻ እናንተ ቃሌን ስሙ፣ ምነግራችሁን ተቀበሉ፣ ተቀበሉ በቃሌ መሰረት ተመላለሱ። እግዚአብሔርን ፍሩ። ስርዓቱንና ትእዛዙን ተከተሉ። ስለነገው አታስቡ፣ እኔ አለው ይላል አምላካችን እግዚአብሔር። የፋሲካው በግ እንደማያድር ሁሉ መናም አያድርም ነበር ወገኖች፣ መናም አያድርም። እግዚአብሔር ለእስራኤላውያን ከሰንበት ቀን ውጪ በየዕለቱ መናን ይሰጣቸው ነበር። በሰንበት ቀን ግን እጥፍ፣ ዓርብ ዕለት እንዲሰበስቡ ይፈቅድላቸው ነበር። ስለዚህ በሰንበት ቀን፣ ዓርብ ዕለት የተሰበሰበው ለሁለት ቀን እንዲሆን የተሰበሰበው አይበላሽም ነበር፣ አይተላም ነበር፣ አይገማም ነበር። ነገር ግን ሌላ ቀን የሚሰበስቡት ለእግዚአብሔር ባለመታዘዝ፣ እግዚአብሔርን ባለመታመን የሚያደርጉት ነገር ለበረከት አይሆንም ነበር። እግዚአብሔር የሚለው ጌታችን ኢየሱስ ክርስቶስ ጸሎት ሲያስተምረን የዕለት እንጀራችንን ስጠን ዛሬ በሉ አለ። ለዛሬ የሚያስፈልገንን ስጠን። ጌታ ኢየሱስ ደግሞ በማቴዎስ ምዕራፍ ስድስት ውስጥ ስለ ንጋት ትጨነቁ ነገ ስለ ራሱ ያስባልና አለ። ምንድን ነው የሚለው? ያላችሁትን ሁሉ ዛሬውኑ ብሉና ጨርሱ ማለቱ ነው? አይደለም። ነገር ግን በእግዚአብሔር ታመኑ፣ እስከ ዛሬ ያደረሳችሁ ለነገም አለ እግዚአብሔር። ግንኙነታችንን፣ ዝምድናችንን፣ መተማመናችንን ይፈልጋል። በሚያስገርም መልኩ ይጠማል እግዚአብሔር። ከልጆቹ ጋር ግንኙነት ማድረግ ይፈልጋል። አምላካችን አለሁላችሁ